የኤርትራ መንግስት የዛሬ 12 ዓመት ካሰራቸው 11 ባለሥልጣናት በሕይወት የሚገኙት ሁለት ብቻ ሊሆኑ እንደሚችሉ አንድ የዓለም ፓርላማዎች ባለሥልጣን አስታውቀዋል። ሰሎሞን አባተ ዝርዝሩን ይዟል። ማክሰኞ መስከረም 8 1994 ዓ ም ኦቅባይ አብርሃ፣ አስቴር ፍስሐ ጽዮን፣ ብርሃኔ ገብረ እግዚአብሔር፣ ባራኪ ገብረ ሥላሴ፣ ሐማድ ሐሚድ ሐማድ፣ ሳለህ ኬኪያ፣ ጀርማኖ ናቲ፣ እስጢፋኖስ ስዩም፣ ሙሐመድ አሕመድ ሸሪፎ ጴጥሮስ ሶሎሞን ኃይሌ ወልደ ትንሣኤ ዐሥራ አንድ የኤርትራ መንግሥት ባለ ሥልጣናት አስመራ ላይ በቊጥጥር ሥር አሉ። ትናንት ዐሥራ ሁለት ዓመታቸውን ደፈኑ። except የቀድሞ የውጭ ጉዳይ ሚኒስትሮች ከነበሩት ከጴጥሮስ ሶሎሞንና ከኃይሌ ወልደ ትንሣኤ በስተቀር ሁሉም በሕይወት ላይኖሩ እንደሚችሉ አንድ የወህኒ ዘብ ነግሮናል። እነርሱም ቢሆኑ ጤናቸው ጥሩ አይደለም። ሮጀር ሁይዜንጋ የዓለም ፓርላማዎች ኅብረት የሰብአዊ መብቶች መርሃ ግብር ኃላፊ ናቸው። ከትግርኛ ክፍላችን ባልደረባ ተወልደ ወልደ ገብርኤል ጋር ዛሬ ባደረጉት ቃለ ምልልስ ነው ይህንን የተናገሩት። ምንጩን ምን ያህል እንደሚያምኑት የተጠየቁት ሚስተር ሁይዜንጋ ዜንጋ በእርግጥ ለዚህ ጥያቄ መልስ መስጠት የሚከብድ መሆኑን ጠቁመው የኤርትራ መንግሥት ዝግ በመሆኑ ምክንያት ለጊዜው ለመተማመን የተገደዱት ከስደተኞችና በተለያዩ መንገዶች ከኤርትራ በሚወጡ ሰዎች እማኝነቶች ላይ መሆኑን አመልክተዋል። በመሠረቱ አሉ ሁይዜንጋ We're not alone in facing these challenges. The UN appointed a UN special rapporteur on the human rights situation. ይህንን ችግር እየተጋፈጥን ያለ ነው እኛ ብቻ አይደለንም። በኤርትራ የሰብአዊ መብቶች ይዞታ ላይ ሪፖርት እንዲያቀርቡለት የተባበሩት መንግሥታት ድርጅት ባለፈው ዓመት ልዩ አጣሪ ሰይሞ ነበር። እርሳቸው ወደ ኤርትራ ለመግባት የሚያስችል ፍቃድ በመነፈጋቸው ሪፖርታቸውን ለማርቀቅ የተገደዱት በውጭ የሚገኙ ኤርትራውያን ስደተኞችን ቃሎች መሠረት አድርገው ነበር። በእርግጥ ቀደም ሲል የዛሬ ዘጠኝ ዓመት አካባቢ ኅብረቱ ያነጋገራቸው አንድ ኤርትራዊ አምባሳደር የመተባበር አዝማሚ ያሳይተው የነበረ ቢሆንም ዘግይቶ ግን የተደረጉ ጥረቶች ፍሬያማ ሳይሆኑ መቅረታቸውን የሰብአዊ መብቶች ዳይሬክተሩ ሚስተር ሮጀር ሁይ ዜንግ አመልክተዋል። ይሁን እንጂ የኤርትራ መንግሥት በቅርቡ የተደረገ የአፍሪካ የሰብአዊና የሕዝቦች መብቶች ጉባኤን በመሳሰሉ መድረኮች ላይ መሳተፍ መጀመሩን ምንም እንኳ እየተሰጧቸው ያሉ ሐሳቦችን ተግባራዊ የማድረጋቸው ነገር ቢያጠያይቅም ባለሥልጣናቱ ኤርትራ ውስጥ ስላለው የሰብአዊ መብቶች አያያዝ ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ሪፖርት ማስገባታቸውን የጠቃቀሱት ሚስተር ሁይዜንጋ እነዚህ ሁለት አጋጣሚዎች አስተዳደሩ ለውጭው ዓለም ክፍት ለመሆን ፍንጭ እያሳየ ለመሆኑ መልካም አመላካቾች ቢሆኑም ይህ ዘግይተን የምናየው ጉዳይ ይሆናል ብለዋል። የአስራ አንዱን ባለሥልጣናት ያለ ፍርድና የተራዘመ እስራት አስመልክቶም ችሎት ፊት ከቀረቡ የባሰ ሊጠብቃቸው ይችላል በሚል ስጋት መሆኑን የኤርትራ መንግስት ፍርድ ቤት ያላቀረባቸው የሚጠቁሙ መረጃዎች እንዳሉ ተወልደ ለሁይዜንጋ እንግዲህ አንስቶላቸው ነበር። የትም አገር ይሁን እንደራሴዎች አጥፍተው ከተገኙ እንደማንም ማንም ሊጠየቁ እንደሚገባቸው እንደሚያምኑ ሮጀር ሁይዜንጋ ጠቁመው የታሰሩት ዲሞክራሲያዊ ለውጦች ማሻሻያች እንዲደረጉ ለኤርትራ ፕሬዚደንት ደብዳቤ በጻፉ በጥቂት ወራት ውስጥ ነው። የእነርሱ ደብዛ መጥፋት በግልጽ ከዚያ ጋር የተያያዘ ነው። ሲታሰሩ በጤናማ ሁኔታ መደረግ የነበረበት ችሎት ፊት እንዲቀርቡ ማድረግ ነው። የእነዚህ ሰዎች እጅ ከተያዘበት ጊዜ ጀምሮ ግን አንድም ጊዜ ለፍርድ ሂደት ጉዳይ ስለ መቅረባቸው ምንም መረጃ የለንም። የዓለም ፓርላማዎች ኅብረት አይፒዩ የእነዚህን ሰዎች ጉዳይ አጥብቆ የያዘውና በብርቱም የሚከታተለው ከባድ ጉዳይ መሆኑን ሚስተር ሁዊዜንጋ አመልክተዋል። አይፒዩ በኤርትራ መንግሥት ላይ ጫናውን ማሳደሩን እንደሚቀጥልም ገልጸዋል። የዓለም ፓርላማዎች ኅብረት 162 አባል ፓርላማዎች ያሉት፣ ስፋት ባላቸው ጉዳዮች ላይ ምክክሮችን ማጠናከርና የሰብአዊ መብቶችን ጥበቃ አስመልክቶም በሁሉም አባል ፓርላማዎች መካከል ትግግዝን ማጠናከር መሆኑን የኅብረቱ የሰብአዊ መብቶች መርሃ ግብር ኃላፊ ሮጀር ሁይዜንጋ ለቪኦኤ አክለው ገልጸዋል።